እንደምናመሻችሁ። የጋቢና ቪ አድማጮች ሳምንቱ ሙሉ ስናስተላልፋቸው ከቆየናቸው ዝግጅቶች የመራረጥናቸውን የምናስደምጥበት ቀን ላይ ደርሰናል። ለዕለቱ የያዝናቸውን ዝግጅቶች በጥቂቱ እናስተዋውቃችሁ። የአዲስ አበባ ፖሊስ በአዲስ መልክ የተዘጋጀ ተጨማሪ የደንብ ልብስ በስራ ላይ ያዋለ እንጂ መደበኛውን አልቀየረም ሲል ፖሊስ አስታወቀ። ዩኒፎርም ያለ አይደለም በዋናነት የወንጀል መከላከል ስራ የሚሰራው አባል ተጨማሪ ዩኒፎርም እንዲሰጥ ነው የተባለው፣ እንጂ ዩኒፎርም ሲራ አይደለም። የፖሊስ ኮሚሽኑ የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ነው የሰማችሁት። በቃለ ምልልስ ይዘናቸዋል። እስከ ዝግጅታችን ማብቂያ አብራችሁን ከቆያችሁ ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎች ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ ቆያለሁ። አሁን ቀዳሚው የዕለቱ ርሳችንን እናስደምጣችሁ። የአዲስ አበባ ፖሊስ በአዲስ መልክ የተዘጋጀ ተጨማሪ የደንብ ልብስ በስራ ላይ ያዋል እንጂ መደበኛውን የደንብ ልብስ አልቀየረም ሲል ፖሊስ አስታወቀ። አዲሱ የወታደር መልክ ያለው የደንብ ልብስ ከመደበኛው ፖሊስ አቅም በላይ የሆነ የጸጥታ ችግር ሲያጋጥም ፈጥነው ለሚደርሱ አዲስ የሰለጠኑ አባላት የሚሆን እንጂ በህብረተሰቡ መካከል ቀን በቀን ለሚንቀሳቀሱ ፖሊሶች የተዘጋጀ አይደለም ሲሉ የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ለአሜሪካ ድምጽ ተናግረዋል አነጋ ተነጋገራቸው ነበር። ዩኒፎርም ጥያቄ አይደለም። በዋናነት የወንጀል መከላከል ስራ የሚሰራው አባል ተጨማሪ ዩኒፎርም እንዲሰጥ ነው የተባለው እንጂ ዩኒፎርም ጥያቄ አይደለም። ከመነሻው ጀምሮ በተለይ ደንብ ልብሱ ራሱን የቻለ ደንብ ለመመሪያ አለው። በዛ ደንብ ለመመሪያ መሰረት አዲስ አበባ ፖሊስ ራሱን የቻለ ከላይ በኩል ሸሚዙ ከስር በኩል ሱሪው እንደዚሁም መለየ ምን መሆን እንዳለበት በደንብ ለደ የተቀመጠ ስለሆነ ያንን ደንብ የሚጻረር አዲስ ዩኒፎርም አይደለም። አሁን የመጣው ተጨማሪ ዩኒፎርም በተለይ በቋሚና ተዋዋሪ የሚሰሩ የሆኑ ችግር ከተፈጠረ መደበኛ ፖሊስ ከሚሰራው ስራ በላይ የሆነ ነገር የሚያጋጥማቸው ከሆነ በአንድ ቦታ ተደራጅተው በአንድ ቦታ ተቀምጠው ከመደበኛው ፖሊስ አቅም በላይ የሆነው ነገር ሲፈጽሙ የቋሚና ፓስፖርት ለአባላትና የክብር ዘብ አባላት ብቻ የሚለብሱት ተጨማሪ ልብስ ነው የመጣው እንጂ መደበኛውን ልብስ የሚያስቀይር አዲስ ልብስ አይደለም የመጣው። እስቲ ግልጽ ለማድረግ አሁን እያሉኝ ያለው የደንብ ልብሱ ተጨማሪ ነው እና የደንብ ልብሱን ደግሞ የሚለብሱት ሰዎች ተጨማሪ አገልግሎት የሚሰጡ ናቸው እያሉኝ ነው። ያ ማለት የአዲስ አበባ ልዩ ፖሊስ ኖረ ማለት ነው። የአዲስ አበባ ልዩ ፖሊስ አይደለም። ለምሳሌ አዲስ አበባ ላይ እስካሁን ድረስ በነበረው ፋሚና ፓትሮል በዳይሬክቶሬት ደረጃ ተዋቅሮ ከዛሬ አምስትና ስድስት ዓመት በፊት ራሳቸው የሆነ በካምፕ ተቀምጠው ራሳቸውንም የሚመራ በዳይሬክተር ደረጃ መዋቅር ተዘርግቶ እየሰሩ ያሉት ለምሳሌ ከመደበኛ ስራ ከሚሰሩት ፖሊስ አባላት በላይ የሆነ ነገር በሚያጋጥማቸው ጊዜ ለምሳሌ የአድማ ብተና ሂድመንት የአድማ ብተና አጥለቃሽ ጭሶችም ሌሎችም የተማሉ ስጦችም የያዙ ለብቻ ተደራጅተው የተቀመጡና እየሰሩ ያሉ ፖሊሶች አሉ። እነሱን ከመደበኛ ስራ ከሚሰሩ ሰዎች መለየት በሚያስችል መልኩ የተለያየ ልብስ አልነበረም። መጀመሪያ ለእነሱ ይህን ልብስ መምጣት እንዳለበት በተለያየ መልኩ ሲነገርና ሲነሳ ነው የነበረው እና ያንን የእነሱን ጥያቄ ሊመልስ በሚያስችል መልኩ ነው እንግዲህ ከተማ አስተዳደሩ ተጨማሪ ዩኒፎርም ያመጣላቸው ና ልዩ ኃይል ተቋቋሚነት ምንም አይደለም። ግን አስተያየት የሚሰጡ አንዳንድ ሰዎች ይህንን የፖሊስን የደንብ ልብስ አስመልክቶ በህዝብ መካከል ስራ የሚሰራ ውሎና አዳሩን ከህዝብ ጋር የሚያደርግ የፖሊስ ኃይል ከመከላከያ ሰራዊት ከሚለብሰው ወይም ወታደር ከሚለብሰው የሀገር እንዳር ድንበር የሚያስከብር ወታደር ከሚለብሰው ዩኒፎርም ጋር የተመሳሰለ ዩኒፎርም ለብሶ ከተማ ውስጥ ከህብረተሰቡ ጋር መንቀሳቀሱ ከፍተኛ የሆነ ተጽዕኖ በአንድ ማህበረሰብ ላይ ያሳድራል የሚል አስተያየት የሚሰጡ አሉ። አርማው፣ ጫማው፣ ኮፍያው እንደዚህ ያሉ ጉዳዮች ሰዎችን በጣም ያሳቅቃል። ከተማ ውስጥ ሰላም እንደሌለ ስሜት ይሰጣል የሚሉ አሉና የከተማ ፖሊስ የደንብ ልብስን ለምንድን ነው ዩኒፎርሙ ማልበስ ያስፈለገው? አገልግሎታቸውን ባለው የደንብ ልብስ መስጠት አይችሉም ወይ? አጠናክረው እነዚህ ቋሚና ተወዳሪ ሀይል ላይ የሚሰሩ የፖሊስ አባላት ከህዝብ ጋር በየቀኑ የለት ተለት ስራ ከህዝብ ጋር አብሮ የሚሰሩ አይደለም ከአቅም በላይ የሆነ መደበኛ ስራ ከሚሰሩ ከፖሊስ አባላት አቅም በላይ የሆነ ነገር በሚያጋጥምበት ጊዜ ወሮ ወሮ ደርሰው ከፖሊስ ሰባል የሆነውን ነገር የሚቆጣጠሩ ናቸው። ሰዎቹ ብዙ አስተያየት እኛም አይተናል። ትክክል ነው፣ ግን ያው የራሳቸውን ሀሳብ እና አስተያየት ነው ወይ ከግንዛቤ ማነስ ሊሆን ይችላል። አንዳንዶቹ የሚያነሱት የሚያነሱ አንዳንዶቹ ደግሞ የሚያነሱት ከቀናነትም ላይሆን ይችላል እና እነሱ የሚያነሱትም ብዙ በእንትና ናየው ሊያነሱ ይችላሉ። ከግንዛቤ ማነስ ግር ከሆነ የግንዛቤውን ያው እንደዚሁ ሲያዩ የሚያዩት ነው የሚሆነው። ይሄ ደግሞ በኛ ዘር ብቻ የተለመደ አይደለም። በሁሉም ቤት ማቀባ ያለ ነገር ነው። በተለይ በአንድ ቦታ ላይ ተቀምጦ በአንድ ቦታ ላይ ተሰብስቦ መደበኛ ስራ ከሚሰራ ከህዝብ ጋር ሳይሆን አንድ ቦታ ላይ ብጭ ብሎ በችግር ብቻ የሚወረወር እና የሚገድ ሰው ሀይል የሚለብሰው ልብስ የተለየ መሆኑ በበለጠ ግርማ ሞገስ እንዲ ያደርጋል እንጂ ህዝቡንም የሚያሸብር አይደለም። ህዝቡንም እንደውም በበለጠ ሙሉ ልበ ሙሉነት የሚሰማው ከሆነ በስተቀር ህዝቡንም የሚያሸብር የሚያስጨንቅ ሌላ እንትንም አይደለም እና አንዳንዱ ሰዎች የሚያነሱን ብዙ እንደ እንትን አናየው ያነሱ ይችላሉ ግን፣ ያለው ሁኔታ ይሄ መሆኑን ልዩ ስልጠና ተሰጥቷቸዋል። እነዚህ የፖሊስ አባላት ይህንን ልብስ የሚለብሱት እውነት ነው። ልዩ ስልጠና ተሰጣቸው በተለይ ከአቅም በላይ ከመደበኛ ፖሊስ አባላት አቅም በላይ የሆነ ነገር መጀመሪያ ምንድን የምለው ነው ያንን ከመጀመሪያው አእምሮም አካልም በጣም የጠነከሩ ከመደበኛው ስልጠና በተለየ መልኩ ስልጠና የወሰዱ ችግር በደረሰበት ቦታ ቀድሞ የሚደርሱ ለምሳሌ አንድ ቦታ ችግር ደርሷል። ለምሳሌ አንድ ክፍለ ከተማ ላይ ከአቅም በላይ የሆነ ችግር ተፈጥሯል፣ ከኛ አቅም በላይ ሆኗል የሚል ሪፖርት በሚደርሳቸው ጊዜ እነሱ የታጠቁትና የለበሱት እንደዚሁም የያዙት ኃይል ለምሳሌ የአስለቃሽ ጭስ ለምሳሌ የያዙት አድማ ብተና መሳሪያ ሄድመንት የያዙት እንደዚሁም መከላከያ የያዙት መደበኛ ፖሊስ የለው። መደበኛ ፖሊሱ ዱላና ሌላ ልብሱ ብቻ ነው፣ ሌላ ነገር የለው። እነሱ ግን ልብሳቸው፣ ለምሳሌ ትጥቃቸው ሙሉ ነገር እዛው ከነሱ ጋር አንድ ላይ እዛው የተቀመጠ ካምፓቸው፣ ከመደበኛው ፖሊስ የተለየ በአንድ ቦታ የተቀመጡ፣ ችግር ከደረሰ በኋላ ከመደበኛው የፖሊስ አባል አቅም በላይ የሆነ ነገር ባጋጠማቸው ጊዜ ሪፖርት ሲደርሳቸው ቶሎ ብሎ እዛ ቦታ ገርተው ፊድሩን ለመፍታት የሚመጡ ናቸው። በበቂ መልኩ በተለየ ሁኔታ ስልጠና የወሰዱ ማለት ምር ነው። በጣም አመሰግናለሁ ኮማንደር ፋሲካ ለሰጡን ማብራሪያ። እግዜር ስጥልን፣ እግዚአብሔር ስጥ። ይሰመሰግናለሁ ከዚሁ ከአዲስ አበባ ሳንወጣ የአዲስ አበባ የትራንስፖርት ቢሮ በከተማ ውስጥ ያለውን የደካማ የታክሲ ስምሪት ያዘምንልኛል ያለውን መመሪያ አውጥቷል። በመመሪያው መሰረት ማናቸውም የታክሲ አገልግሎት የሚሰጡ ኮድ አንድ መኪኖች ኤሌክትሮኒክስ ታክስ ስምሪት ወይም ኢታስ በሚሰኝ አዲስ ስርዓት ውስጥ መመዝገብ አለባቸው። በመመሪያው መሰረት የግል መኪና ወይም ኮድ ሁለትን ተጠቅሞ የትራንስፖርት አገልግሎት መስጠት አይቻልም። ኮድ ሶስት መኪናም በተመሳሳይ ከኪራይ አገልግሎት ውጭ መደበኛ የታክሲ አገልግሎት እንዳይሰ እንደሚሰጥ ተከልክሏል። የዚህን አነጋጋሪ መመሪያ አላማና አተገባበር በተመለከተ ሀብታሙ ስዩም ከከተማው የትራንስፖርት ቢሮ ኃላፊ በምክትል ከንቲባ ማዕረግ የከተማው የኢኮኖሚ ክላስተር አስተባባሪ ከሆኑት ዶክተር ሰለሞን ኪዳኔ ጋር ቆይታ አድርጓል። የአንድ አዲስ አበባ ነዋሪ የችግር ዝርዝር ውስጥ የታክሲ አገልግሎት ሮሮን የሚመለከት ማጣት ከባድ ይሆናል። ጥራቱ የተስተካከለ ደህንነቱ የተጠበቀ በተመጣጠነ ዋጋ በተፈለገው ሰዓት የሚገኝ የታክሲ አገልግሎት ያለመኖሩ ነገር ብሎም ለቁጥጥር ያለመመቸት ችግሩን ለመቀየር ነው፣ አዲሱን መመሪያ ማውጣት ይላል የከተማዋ የትራንስፖርት ቢሮ። አዲሱ መመሪያ ማናቸውም የታክሲ አገልግሎት ለመስጠት የሚሹ የመኪና ባለቤቶች መኪኖቻቸውን ኤሌክትሮኒክ ታክሲ ስምሪት ወይም ኢታስ በተሰኘው ስርዓት ውስጥ ማስመዝገብ አለባቸው። በዋናነት ኮንሰርቱ ማንም ሰው ኮድ አንድ ተከልክሎ ነበረ። ኮድ አንድ ተፈቅዷል። የተፈቀደው ግን መጀመሪያ ከኢታስ ድርጅቶች ሄዶ ሲመዘገብ ነው። እኔ በኤሌክትሮኒክ ሲስተም አገልግሎት ሰጣለሁ ብሎ ተስማምቶ፣ ከእነሱ መርጦ ደስ ካለው መርጦ ተስማምቶ ሲመጣ ውል አስሮ ሲመጣ ማለት ነው። በሌላ አባባል በኢታስ ድርጅቶች እንጀራ ሲሆን እንደ ማለት ነው። በሌላ አባባል ሲነገር እንጀራ ሆኖ ሲመጣ፣ ያኔ ኮድ አንድ ታርጋ ይሰጠዋል። ቀለም መርጦ ቀለም ቀብቶ ይሰራል። ይሄ እንደ ታክሲ ይሰራል ማለት ነው። እንደ ታክሲ ከሰራም ሁሉ ቀን በፈለገው አቅርቦ ይሰራል። ይሄ ደግሞ ይሄ ፕሪቪሌጅ የሚሰጠው ምንድን ነው? አንድ መኪናቱን የያዛትን መኪና ይዞ አዝል ግብሩ በጣም ርካሽ ነው። ወደዚህ የሚከፈል ግብር በአመት የሚከፈል ግብር በጣም ክርካሽ ነው። ፕሪቪሌጅ ስለሆነ ትራንስፖርት እዚህ በዛ ደረጃ ተጠቃሚ ያደርገዋል። የሰማችኋቸው በምክትል ከንቲባ ማዕረግ የአዲስ አበባ ከተማ የኢኮኖሚክ ክላስተር አስተባባሪ እንዲሁም የከተማዋ የትራንስፖርት ቢሮ ኃላፊ የሆኑትን ዶክተር ሰለሞን ኪዳኔን ነው። ይህ መመሪያ የቴክኖሎጂ ድርጅቶች በፈጠሯቸው መተግበሪያዎች አማካኝነት ከደንበኞቻቸው ጋር እየተገናኙ የታክሲ አገልግሎት ሲሰጡ ለነበሩ የኮድ ሶስት የንግድ መኪኖች የታክሲ አገልግሎት እንዳይሰጡ እገዳ ጥለዋል። የመኪና ኪራይ አገልግሎት እንዲሰጡ ግን ይፈቅዳል። እሱም ግን ቀላል አይሆንም። በኮድ ሶስት ልስራ የሚል አካል ካለ ኮድ ሶስት ታክሲ ስራ አይሰራም፣ ክልክል ነው። መኪናዎች አንዱ ሰው ሰብሶ መኪናዎች ይዞ መኪናዎች ማከራየት ይችላል። ከነ ሽፌራቸው ከሽፌር ውጭ ማከራየት ይችላል። ለአከራይ ካለ አንዱ ሰው መብቱ ነው። ኮድ ሶስት ውስጡ ማከራየት ይችላል። በቴክኖሎጂ የተገናኙ አከራይ መብቱ ነው። ይህን ሲያደርግ ግን ሙሉ የንግድ ሥርዓቱን ማክበር መቻል አለ። የንግድ ፍቃድ ያስፈልገዋል። ካሽ ሬጅስተር ያስፈልገዋል። የደረሰኝ መቁረጥ አለበት ለእያንዳንዷ ትራንዛክሽን ደረሰኝ መቁ እንዲቆጥ ይገደዳል። ግብሩም እንደ ትራክሲ አይጠላ በጣም ውጥ የሆነ ነው። አምስት ንጥፍ አካባቢ እንደዚህ አካባቢ ነው። አዲሱ መመሪያ ከሰላሳ ሺህ በላይ የሆኑ መደበኛ የታክሲ አገልግሎት የሚሰጡ መኪኖች በወጥ ስርዓት ውስጥ ገብተው ለተጠቃሚዎች በተሻለ ዋጋ አገልግሎት እንዲሰጡ ያደርጋቸዋል ብለዋል ዶክተር ሰለሞን። አዲሱ መመሪያ ቁጥር ዜ አምስት አስራ አንድን በተመለከተ የተወሰኑ ቅሬታዎች ሲዘዋወሩ መሰንበታቸው ይታወሳል። አንደኛው ቅሬታ ከተማ ውስጥ የንግድ መኪኖቻቸውን ተጠቅመው በሙሉና ትርፍ ጊዜያቸው የማጓጓዝ አገልግሎት የሚሰጡ ወገኖች ሰዎችን ይገፋል፣ የትራንስፖርት እጥረት ባለባት ከተማ ይህንን ማድረግ በአማራጮች ላይ ፊትን እንደማዞር ነው የሚል ነው። መጀመሪያ ደረጃ አንዱ መታሰብ ያለበት ትራንስፖርት የሚፈታው መኪና በብዛት ስለተንቀሳቀሰ አይደለም። ይህ ሚስ ኮንሰፕሽን ነው አንዱ። ትራንስፖርት የሚፈታው ሰው በአንድ ተሽከርካሪ ብዙ ሰው መመላለስ ይችል ነው። በመጀመሪያ ደረጃ መታየት ያለበት መንቀሳቀስ የሚገባቸው ተሽከርካሪዎች መንቀሳቀስ ይችላሉ ወይ ታክሲዎች እነዚህ ላዳ ብለን በተለምዶ የምናውቃቸው ከተማ ውስጥ ቁጭ ብለው ነው የሚሉት፣ ግን ወደ ሰላሳ ሺህ አካባቢ የሚጠጓዋሉ። እነዚህ ታክሲዎች መንቀሳቀስ ቢችሉ ብዙ ሰው ማንሳት ይችላሉ። በኢታስ የታቀፉ ኮድ ሁለትና ኮድ ሶስት ተሽከርካሪዎች በጣም ትንሽ ናቸው፣ በጣም ትንሽ ናቸው ቁጥራቸው። ማለት ከእነዛ ጋር የሚወዳደሩ አይደለም። በቁጥር ቢያንስ አንድ ለአርባ የሆነ ሬሽ አለ። ስለዚህ ይፈታ ቢባል እንኳን መንቀሳቀስ ያለብን እንኳን የቆሙት ተሽከርካሪዎች ነው መሆን ያለብን። ስለዚህ መጀመሪያ ስንነሳት ስለ ጥቂት ተሽከርካሪዎች ነው ወይ ስለ ብዙ ተሽከርካሪዎች ነው? ከዛ አንጻር በጣም ብዙ ተሽከርካሪዎቹ ለዚህ ተብለው ኦልሬዲ ፍቃድ የተሰጣቸው መንቀሳቀስ መቻል አለባቸው። እነሱ መንገድ በየመንገዱ ዳር ዳር ላይ ቆመው መንገድ ሲያጨናንቁ ሌሎች ጥቂት ተሽከርካሪዎች ስለ ተንቀሳቀሱ ትራንስፖርት ይፈታል ማለት ምናልባት አሁን ሌላኛው ጥያቄ የሚሆነው በአውሮፓም እንዲሁም በአሜሪካ ሀገር ለምሳሌ ኡበር ሊፍት የሚባሉ አገልግሎቶች አሉ። ከእነሱ ኢትዮጵያኖቹ በመኮረጅ ወይም የእነሱን ተሞክሮ በመያዝ የግል መኪኖችን ከቴክኖሎጂ ድርጅቶች ጋር በማስተሳሰር መጀመር የሚፈልጉት ነገር አለ። ግላዊነቱ እንደተጠበቀ በትራንስፖርት ቴክኖሎጂ ውስጥ መሳተፍ የሚፈልጉ ድርጅቶችን ሙከራ ማቀጨጫ አይሆንም ወይ ማሻሻ አይሆንም ወይ እዛ የምናነሳቸው ሀገሮች ላይ በአሁኑ ሰዓት አንገ ያስጠነቃጭ ያለው ኡበር ምን አይነት የህግ ስርአት እናስቀምጠው ስርአት ማስያዝ እንዳለባቸው ነው የቸገራቸው። ህግ የላቸውም። በጣም በትልቅ ፈተና ውስጥ ነው ያለው። ቴክኖሎጂ እንዲመጣ ቴክኖሎጂ ወደምትፈልገው መንገድ ገበና አድርገህ ካልወሰድከው ስዩዝበስ ገዳይም እኮ ነው ቴክኖሎጂ፣ ገዳይም ነው አይሽም ነው። አንዳንድ ነገሮች ሲጀምሩ የመጀመሪያ ስሜቶች ስኬቶች እንደምንዋ፣ ግን ባለሙያዎች ላይ ምንድነው አናላይዝ ተደርጎ የት እንደሚደርስ ታስቦ ነው መፍትሄ የሚሰጠው። አዲሱ መመሪያ ከነሐሴ 2011 ዓ ም ጀምሮ በሥራ ላይ እንደዋለ ሰምተናል። ወደ ሌላ ዘገባ ነው የምናልፈው። ሴቶች በጋቢና ዛሬ በጋቢና የሴቶች ህይወትን ለመለወጥ የሚሰራ ጥምረት ለህይወት ድርጅት ዋይዝ አፕ የተሰኘ የሴተኛ ዳሪዎችን ህይወታቸውን ስለሚያሻሽሉበት ሁኔታ የሚያሰለጥን ድርጅት ጋር ቆይታ አድርገናል። ወንድም አገኝ ንቁ የድርጅቱ ፕሮጀክት ስራ አስኪያጅ ናቸው። ከኤደን ገረመው ጋር ቆይታ አድርገዋል። በ1997 ዓም ጥቂት ወጣቶች ድህነትን ለመቅረፍና ና የሴቶችን ህይወት ለማሻሻል በሚል አላማ ጥምረት ለህይወት የተሰኘ ድርጅት ከፍተው በቤታቸው ያሉ ሴቶች እራሳቸውን የሚችሉባቸው የስልጠና ፕሮግራሞችን በማመቻቸት ስራ ጀመሩ። በዚህ መሀል ታዲያ ኤች አይቪ ኤድስ በሀገሪቷ ላይ በተለይም በሴቶች ላይ ያደረሰውን ችግር አብረን ለመቅረፍ ብንችል ብለው ዋይዛፕ የተሰኘ መርሀ ግብር ቀረጹ። የዚህ መርሀ ግብር ስራ አስኪያጅ አቶ ወንድማገኝ ንቁ ስለ ድርጅቱ አላማ እንዲህ ይላሉ። ዋይዛፕ የምንለው ፕሮግራም አለን በተለይም ሴተኛ አዳሪዎችን ትኩረት አድርጎ በአዲስ አበባ ሁለት ክፍለ ከተሞች ላይ በተለይም በአቃቂ ቃሊቲ ክፍለ ከተማ ና በአዲስ ከተማ ላይ እንዲሁም በባህር ዳር ከተማ በአዋሳ ከተማና በአዳማ ከተማ የፕሮጀክት ቢሮዎችን በመክፈት በመስራት ላይ ይገኛል። ሴተኛ ዳሪዎችን ብቻ አይደለም በዚህ ፕሮጀክት የምንደርሰው የእነሱም ደንበኞች አሉ። ተሻግረን ከደንበኞቻቸውን በዘለል ደግሞ ሴተኛ ዳሪዋ እንደ ማንኛውም ሰው ሰው ናት እና ከእነሱ መብት ጥበቃ ጋር በተያያዘ የሚመለከታቸውን አጋር መስሪያ ቤቶች መንግስታዊና መንግስታዊ ያልሆኑ ድርጅቶችን በማሳተፍ የምንሰራበት ፕሮጀክት ነው። ከሰማንያ ስምንት ሺህ በላይ ሴተኛ ዳሪዎችን ባለፉት አስር ዓመታት ውስጥ ማሰልጠን ችለናል። እነዚህን ሴቶች የምናሰለጥናቸው ደግሞ ምንዝርፍ ነው። በአግባቡ ኮንዶም እንዴት መጠቀም ይችላሉ። ከዛ ባለፈ ደግሞ እንዴትስ ከደንበኞች ከደንበኞቻቸው ጋር መደራደር ይችላሉ። ራሳቸውን ያሉበትን የጤናና የማህበራዊ ሁኔታ እንዴት አድርገው ማሻሻል ይችላሉ በሚሉ ጉዳዮች የተለያዩ ስልጠናዎች እንሰጣቸዋለን። ስለዚህ ከፍተኛ ቁጥር ያላቸው ሴቶችና እናቶች ተጠቃሚ መሆን ችለዋል። የከፈትናቸው የማረፊያ ማዕከላቶች አሉ። እነዚህ ማረፊያ ማዕከላቶችን እናስተዋውቃለን። እንዴት ነው የምናስተዋውቀው? የኛ የመስክ ሰራተኞች በቀጥታ ሴተኛ አዳሪዎች ወደሚገኙበት ቦታዎች ይሄዳሉ፣ ቀንና ማታ ሆቴሎች ላይ መሸታ ቤቶች አሉ፣ አረቄ ቤት፣ ጠላ ቤቶች እነዚህ አሉ። እነዚህ አካባቢዎች ላይ ሴተኛ ጋሪዎች ይገኛሉ እና ሄደን ያሉትን አገልግሎቶች እናሳውቃቸዋለን። ስትመጡ ሻወር መውሰድ ይችላሉ፣ ልብሳቸውን ማጠብ ይችላሉ፣ ምግባቸውን አብሰው ለመመገብ ይችላሉ። ከኩዮቻቸው ጋር ደግሞ ቁጭ ብለው ቡና አፍልተው እየተወያዩ ስለ ገጠማቸው ህይወት ያወራሉ። በተጨማሪም ስለ ጤና ጉዳዮች እነሱ ያስተምሯቸዋል። አቶ እንደማገኝ አሁንም ድረስ ኤች አይቪ ኤድስ ለህብረተሰቡ ስጋት ነው፣ ስለ ኮንዶም ማወቅና መጠቀምም ልዩነት አለው ይላሉ። ትልቁ ያለው ነገር ምንድ ነው? በእርግጥም ስለ ኮንዶም የማያውቅ የለም ለማለት ተደፈረበት ሁኔታዎች አሉ። ግን ካየነው ከፍተኛ የሆኑ ከኤች አይቪ ኤድስ ጋር ተያያዥነት ያላቸው ስራዎች ሲሰሩ የነበሩት ሰራዊቶች ያለፉት አምስት አስር አመታት በፊት ይሰሩ ነበረ። እነዚያ ሰፊ ስራዎች ይሰሩ በነበሩበት ወቅት በጣም ህጻናቶች የነበሩ አሉ። እነዚያ በፊት ህጻናት የነበሩ አሁን ለአቅመ አዳምና ለአቅመ ሔዋን የደረሱበታል። ትኩስ ሀይድ ናቸው። እነሱ ላይ የበለጠ ያልተሰራበት ሁኔታ አለ። በእርግጥም አንዳንድ ጥናቶች እንደሚያሳዩት ኢትዮጵያ ውስጥ ለሀገር ክሽቷል ውስጥ ህዜት ስርጭት የሚለው አንድ ምሳሌ ላንሳለሽ። ሴተኛ አዳሪዎች የራሳቸው እጮኛዎች ሊኖሯቸው ይችላሉ። የራሳቸው ጓደኛዎች አሏቸው ምን ይባላሉ ባሉካ ይባላሉ ከሌሎች ደንበኞቻቸው ጋር በሚሰሩበት ሰዓት ኮንዶም ይጠቀማሉ ባሉካ ከሚባሉት ጋር በሚገናኙበት ሰዓት ኮንዶም የመጠቀም ቴንደንሲያቸው በጣም ዝቅተኛ ነው ጥምረት ልዩት የእነዚህን ወጣት ሴቶች ህይወት ለመለወጥም ብድር በማመቻቸት ስራ እንዲጀምሩ እንደሚያደርግ ይናገራሉ ራሳቸውን ከዛ ህይወት እንዲያወጡ ከማድረግ ጥረት ጋር በተያያዘ እስከ ሀምሳ ስምንት የሚጠጉ የራስ አገዝ ቡድኖችን ማቋቋም ችለናል እነዚህ ራስ አገዝ ቡድኖች በተለያዩ የገቢ ማስገኛ ስራዎች ላይ ተማርተው ይገኛሉ። በተለያዩ የሀገሪቱ ከተሞች ውስጥ ይገኛሉ። ለምሳሌ ሳሙና ማምረት ላይ የሚሰሩ አሉ። የኮስሞቲክስ ወይንም እንደዚህ የውበት መጠበቂያ እቃዎችን የሚሸጡ አሉ። በፀጉር ስራ የተሰማሩ አሉ። በምግብ አቅርቦት ስራም የተሰማሩ አሉ። ከዛ ህይወት ውስጥ ወጥተው እና ሰፊ የሆነ ለውጥ ማምጣት ተችሉ። ገነት ኢዮብ የሀያ አራት አመት ወጣት ስትሆን የአንድ ልጅ እናት ናት። ልጇን ለማሳደግ ስትል ወደ ሴተኛ ዳርነት ህይወት እንደገባችና አሁን ግን ከዚህ ህይወት ለመውጣት ከጥምረት ለህይወት ጋር እየሰራች መሆኑን ትናገራለች። በአራት አመት ያህል በሴተኛ ዳርነት ህይወት ውስጥ ነው የምንተዳደረው እና እነሱ ወደ ኛ መጥተው ነው ያወቅናቸው። ስልጠና ሰጡ። ከዛ ከስልጠናው በኋላ ነው አገልግሎት መጠቀም የጀመርነው። ኮንዶም እንዴት መጠቀም እንዳለብን፣ ከደንበኞቻችን ጋር እንዴት መግባባት እንዳለብን ተምረናል። እና ደግሞ ፕሮጀክት እዛ ማእከሉ እዛ እንጠቀማለን። ልብስ እናጥባለን፣ ሻወር እንወስዳለን፣ ኩት ማድረግ እንችላለን። እነዚህ ተጠቅመናል። ከዛም ደግሞ ደራጅተውናል ተደራጅተናል። በቃ ራሳችንን ለመቀየርና ወደ ተሻለ ነገር ለመለስና ላቦታች አስር አስር ሆነን የተደራጀ ነው። አሁን ተራሽተን ቡክ ምናምን እንትን ብለን ነው። ግን ያው ሳንቲሙ እስኪ ይገባለን እየጠበቅን ነው። እስከዛ ማስተካከል ያለብንን እያስተካከልን ነው። በምን ደንብ መተዳደር አለብን፣ እንዴት ማድረግ አለብን ምናምን እያወጣን ነው። አቶ ወንድማገኝ ንቁ በጥምረት በህይወት ውስጥ በመስራት የወጣቶቹ ህይወት መቀየር ደስታ እንዳለውም ይናገራሉ። የአንድ ሰው ህይወት ተሻሽሎ ማለትም የመሰለ ነገር የለም። በተለይ ለምሳሌ አንቺ ጋር መጥተው ተጠቅመው ህይወታቸው ተቀይረው በመንገድ ላይ ስታል፣ ዛሬ እኮ እንደዚህ ያደረግኩኝ ልጄን ወደ ተሻለ ትምህርት ቤት ላኩ፣ ዛሬ የተሻለ መብላች እያለ ብለው ሲነግሩሽ ከዛ የበለጠ ደስታ የለም። በመጨረሻም አቶ የድነቃቸው ሴቶች በዋናነት ህይወታቸው ሲሻሻል የማህበረሰቡ ህይወትም አብሮ ይሻሻላል። ስለዚህም የበለጠ ስራ መስራት ይኖርብናል ሲሉ አሳስበዋል። ተከታዩ ዘገባችን ደግሞ የዘጋቢዎች መስኮት ነው። ዘጋቢዎቻችን ከያሉበት ያገኙትን ወጣቶች አነጋግረው ለጋቢና ቪኦኤ ይበጃል ያሉትን የሚያጠናቅሩበት ሰዓት ላይ እንገኛለን። በዛሬው ደግሞ ወደ ምዕራብ ኦሮሚያ ነው የምናልፈው። በምዕራብ ኦሮሚያ የሚስተዋለው የጸጥታ ሁኔታ አስጌ በመሆኑ አስቸኳይ መፍትሄ ያሸዋል ሲሉ የነቀምቴ ከተማ ወጣቶች ተናገሩ። የችግሩ መንስኤ በመንግስትና ኦሮሞ ነጻነት ሸማቂዎች መካከል የሚደረገው ግጭት በመሆኑ የመፍትሄ አካል መሆን ያለባቸውም እነሱ ናቸው ብለዋል። ናኮር መልካ ተጨማሪ ዘገባ አለው። ወጣቶ ሲለሜሳ የነቀምቴ ከተማ ነዋሪ መሆኑን ይናገራል። በመንግስትና የኦሮሞ ነጻነት ታዋቂዎች መካከል በሚደረገው የተኩስ ልውውጥ የምዕራብ ኦሮሚያ ነዋሪዎች በተለይ የወለጋ ዞኖች ነዋሪዎች ሕይወት ስጋት ውስጥ ወድቋል፣ ይላል። ደረሰ ስላለውን ጉዳት እንዲህ ያስረዳል። ኒ ቀኒትደረረሙ ወራነ ብሬስማ ኦሮሞኛ ችሰኒ ከራጣ ገርሲስተኒ ህብረተሰቡ ኦነግን ትደግፋላችሁ፣ ትቀልባላችሁ ተብሎ በመንግስት ወታደሮች እንግልት ይደርስበታል፣ ይታሰራል፣ ግርፋት ይደርስበታል፣ እስከ ሞትም የሚደርስበት ሁኔታ አለ። በሌላ በኩል ደግሞ የኦሮሞ ነጻነት ሸማቂዎችም እናንተ ናችሁ ለመንግስት ታጣቂዎች ያለንበትን ቦታ የጠቆማችሁ ብለው እንግልት ያደርሱባቸዋል። ህብረተሰቡ ከዚህ የተነሳ በሰላም ወጥቶ በሰላም መግባት አልቻለም። ማንም ይሁን ማን ለኦሮሞ ህዝብ እታገላለሁ እያለ ኦሮሞን መግደል ኦሮሞ መጉዳት የለበትም። በአካባቢው ለሚስተዋለው ሰላም እጦት ሁለቱም ተጠያቂ ናቸው የሚለው ኦፕሲ አፋጣኝ መፍትሄም ይሻል ይላል። ሌላው ለደህንነት ስል ስሜን አልጠቅስም ያለው ወጣት በበኩሉ የችግሩ ምንጭ ነው ያለውን እንዲያብራራል ችግሩ የሚመነጨው አካባቢው በማዘዣ ማዕከል የሚተዳደር በመሆኑ ነው። መንግስት የሰዎችን እንቅስቃሴ በመገደቡ ሰርቶ ለመኖርም ችግር እየገጠመው ነው። ንግድ ቆመዋል። አንዳንድ ቦታ መብራት በመቋረጡ ወፍጮ ቤቶችም ስለማይሰሩ ህብረተሰቡ ለችግር እየተጋለጠ ነው። የመንግስት ወታደሮች በአካባቢው በብዛት መንቀሳቀሳቸው ችግሩን የፈጠረ ይመስለኛል። ኤልያስ የተባለው የነቀምቴ ከተማ ወጣት ግን የችግሩ ምንጭ አሁን የተነሳው ሀሳብ ነው ብሎ አያምንም። ችግሩን የፈጠረው መንግስት ብቻ አይደለም። ህብረተሰቡ በመንግስትና ሸማቂዎች አፈሙዝ መካከል ነው እየኖረ ያለው። ያ ማለት ግን የመከላከያ ሰራዊቱን ከአካባቢው ይውጣ ማለት አይደለም። የትግል ሳይሆን የስርቆት አላማ ያላቸው አንዳንድ ግለሰቦች የህብረተሰቡን ሰላም ያናጋሉና ወጣቶቹ የምዕራብ ኦሮሚያን ጸጥታ ችግር ሊፈታ ይችላል በሚሉት የመፍትሄ ሀሳቦችንም አስቀምጠዋል። ጉዳይ ኮማንድ ፖስት ካሴ ተገኘ መንግስትም ሆነ ሸማቂዎች በምዕራብ ኦሮሚያ የሚያደርጉትን እንቅስቃሴ ማቆም አለባቸው። ጦርነት ትተው በውይይት ያለውን ችግር መፍታት አለባቸው። ዳምሳ በርባ ዱፋ ሚ ወራና አዋሳ ጀረራ ሳይቲ አማቲ ካሴ አጠጠማን ናኖ ከነገዲሴ በአካባቢው የሚንቀሳቀስ የመንግስት ወታደር ወደ ወታደር ሰፈሩ መመለስ አለበት። ያኔ እዚህ አካባቢ የሚስተዋለው የጸጥታ ችግር ይቆማል። ረዳት ፕሮፌሰር ዳኖ እንዳሉ የአምቦ ዩኒቨርሲቲ ጋዜጠኝነትና ተግባቦት ትምህርት ክፍል መምህር ናቸው። የምዕራብ ኦሮሚያን ችግር ብቻ ሳይሆን በኦሮሚያ የሚስተዋለውን ችግር ይፈታል የሚሉትን የመፍትሄ ሀሳብ አብራርተዋል። አንገው ኦሮሞ እናገኘ ቀምደቴ ኦሮሚያን ነጋራ ኦሮሞን ነጋራ። በምዕራብም ሆነ ደቡብ ኦሮሚያ የሚስተዋለው የጸጥታ ችግር የዛ አካባቢ ችግር ብቻ የሚመስላቸው ሰዎች አሉ። ይህ ትክክለኛ የሆነ ግንዛቤ አይደለም። በችግሩ ተጎጂ የማይሆን የኦሮሚያ ክፍል የለም። ስለዚህ ህብረተሰቡም ሆነ መንግስት የጸጥታ ችግሩን የሁሉም እንደሆነ ማመን ይገባቸዋል። መንግስትና የኦሮሞ ፖለቲካ ድርጅቶች እንዲሁም በጫካም ታጥቆ የሚንቀሳቀስ ሸማቂ ቡድን የጸጥታ ችግሩን ለመፍታት በጋራ መስራት ይኖርባቸዋል። ኦሮሚያ ኬሰ ጅሩ ረኮን ኦሮሞን ቀብኩን አከፍረሙ ለአሜሪካ ድምጽ ናኮር መልካ ካምቦ። ቀጣዩ ዘገባችን የነገው ዓለም የተሰኘው በቴክኖሎጂ ላይ የሚያተኩር ነው። ለዛሬው የተባበሩት መንግሥታት ድርጅት ጥናት እንደሚያመለክተው በዓለም ላይ ካለው ምግብ አንድ ሶስተኛው ይጠፋል ወይም ለጥቅም ሳይውል ይበላሻል። ሁለት ስራ ፈጣሪ ድርጅቶች ግን ይህንን በተወሰነ ደረጃ የሚቀይር ፈጠራ ይዘው ብቅ ብለዋል። ምግብ ቤቶች የተረፋቸውን ምግብ ወደ ቆሻሻ ቅርጫት ከመጣል ርቀው በቅናሽ ዋጋ የሚሸጡበት አሰራር እና ብልሃትን ፈጥረዋል። የቴና ዘገባ ነው። ሀብታሙ ስዩም ያቀርበዋል። ኒውዮርክ ብሮክሊን በሚገኘው ውብስ ዳቦና ጣፋጭ መሸጫ የጣፋጭ ነገሮች አእምሮቱን የሚቆርጡ በየዕለቱ በትኩስነታቸው የሚቀርቡ የተለያዩ አማራጮች አሉ። አንዳንድ መሰል መደብሮች ያልተሸጡ ትርፍ ምግቦቻቸውን ወደ ቆሻሻ መጠያ ቅርጫት ይጨምራሉ። አሁን ላይ ግን በርካታ የስልክ ላይ መተግበሪያዎች መደብሮቹ የሚደፉትን ትተው ለደንበኞቻቸው ትርፍ ምግቦችን መሸጥ እንዲችሉ እያገዙ ነው። ዳንኤል ራትነር አምፕ አምፕ የሚባለው ወጣኔ ድርጅት ባልደረባ ናቸው። እርስዎን ደንበኛውን በአካባቢው ከሚገኙ ሱቆች ለመብል ዝግጁ የሆኑ ምግቦችን በግማሽ ዋጋ እንዲገዙ እናደርጉታለን ነው ያሉት። ዳንኤል የውብስ ዳቦና ጣፋጭ መሸጫ ኃላፊ ሌዲ ጉቴሬዝ ዮር ሎካል አፕ የተሰኘውን መተግበሪያ በመጠቀም ሲሸጡት ከዋሉት መካከል የተረፈውን ቤንጃሚን ዊልያምን ለመሰሉ ደንበኞቻቸው ይሸጣሉ። መተግበሪያውን ቀትር አካባቢ ማናቸውም በዕለቱ ለሽያጭ የቀረቡ ምግቦችን እንድመለከት አማራጭ ይሰጠኛል። እኔም ተሳታፊ በመሆን የሆነ ነገር መግዛት ይኖርብኝ አይኖርብኝ እንደሆነ እወስናለሁ፣ ነው ያለው በንጃሚን። ማንሃተን የሚገኘው ስዌት ካች ፖክ ኃላፊዎች በበኩላቸው ተመሳሳይ ይዘት ያለው ፉድ ፎር ኦል የተሰኘውን መተግበሪያ ይባክን የነበረ ምግብን በቅናሽ በመሸጥ ትርፋቸውን ለማሳደግ እንዳስቻላቸው ይናገራሉ። ዴቪድ ሮድሪገዝ የፉድ ፎር ኦል አገልግሎት ኃላፊ ናቸው። We started seeing that there were a lot of coffee Yemishit yeah, like naashem yadergu bzu bunabitoj manurachon maeth jembern malikam sinulasab. Undia kohuna nagaru yan dandu megib betus thamasa sina nagrla manai jembern mal. Ya lachon taraf megib bekin naashwa galat tak amijosh kamagrab. Thraat yaallo megibin bet roaga kamadars. Yep meggenyon David. ፉድ ፎር ኦል ና ዮር ሎካል ከእያንዳንዱ ሽያጭ 20 በመቶውን ይወስዳሉ። ይሄ ግን የውብስ ዳቦና ጣፋጭ መሸጫ መደብር ባለቤት ለሆኑት ሌዲ ጉተሬዝ አያሳስብም። ገንዘብን ከመወርወር ትንሽም ቢሆን ተርፍ ማግኘት ጥሩ ነገር ነው። የመተግበሪያዎቹ ፈጣሪዎች ዓለም አቀፉን የምግብ ብክነት ጉዳይ ቁንጽል ክፍሉን እየዳሰሱት መሆኑን ይናገራሉ። ካስፐር ካስቶፍ ዮር ሎካል የተሰኘው አገልግሎት ኃላፊ ናቸው። ችግሩ ግዙፍ ስለሆነ በርካታ ሚና ተጫዋቾች ያስፈልጋሉ። ደንበኛ ወይንም ተጠቃሚ ችግሩን ለመፍታት እንዲሳተፍ የሚያደርጉ እንደኛ ያሉት ድርጅቶች ትርፍ ማግኘት የሚችሉበት ዕድላለን፣ ያሉት ቪክተር ጋሬኖ ከፉድ ፎር ኦል ድርጅት። የምግብ ብክነትን ችግር እንፈታለን ማለት በእጅጉ አማላይ ንግግር ይሆናል፣ አንችልም ቢያንስ ግን ፉድ ፎር ኦል ወይንም ምግብ ለሁሉም የሚለውን ሲሰሙ ሰዎች በእርግጥም ችግር መሆኑን የበለጠ እንዲረዱት ይሆናል ነው ያሉት። ሰላም፣ እንዴት ናቸው? ድምፃዊ እና ተዋናይት ዘቤባ ግርማ እባላለሁኝ። ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቄያለሁኝ እና እንደምትወዱትና አድናቆታችን እንደሚገብሉኝ ተስፋ አደርጋለሁኝ። ለጋቢና ቢወይ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ። አድማጮች ለዛሬ የመራረጣቸው ፕሮግራሞች እነዚህ ነበሩ። አብሬያቸው ያመሸው ጽዮን ግርማ ነበርኩ። ደህና እደሩ። በሰኞ ምሽት መደበኛ ፕሮግራማችን ተመልሰን እንገናኛለን። መልካም ምሽት።